የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ጥቅምት 19 2015 ዓ ም ዝግጅታችን ጀመረ። በኢትዮጵያ መንግስትና ህወሀት መካከል በደቡብ አፍሪካ እየተካሄደ የሚገኘውን የሰላም ንግግር ተከትሎ የኢትዮጵያ ወጣቶች ምን ይጠብቃሉ? ሰው ነው ያልከው ምንም የተገኘ ነገር የለም እና በጣም ዘግና። አሁን በቀጥታ በተዘዋዋሪ ምንዳ በተዘዋዋሪ ተጎዳ ያለም፣ አሁን ማንኛውም የትግራይ ተወላጅ በቀጥታ ተጎዳ። አብዛኙ ነው በቃ በእስራት ነው አማካኝ ናል ጥሎ ከመክበብ የተነሳ ወጣቶች ጋር ወንድሞቻችን አልኳር ቀይ ወዛ ጫናዎች አለ እና በጦርነት የምትመራ ሀገር ብዙ የኢኮኖሚ ታዲ ጫና ይኖዳት አለ። ለልማት መዋል የሚገባትን ባጀት ለመሳሪያ ጊዜ ያው ብዙ ነገሮች ይቀየራል። ሀሳባቸውንና ተስፋቸውን ካጋሩን ወጣቶች መካከል ጥቂቶቹን ነው የሰማችሁት። ከዜና በኋላ በስፋት እንመለስበታለን። ሰላም ጤና ይስጥልኝ፣ እንደምናመሻቸው የተከበራችሁ አድማጮች። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። የምሽቱ ዋና አዘጋጅ አሉላ ከበደ ነው። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በቀጥታ እየተላለፈ ይገኛል እስከ ሳ ድረስ አብረናችሁን ቆያለን። እናንተም አብራችሁን ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ቀና ስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረሙ ነኝ። ሞቃዲሾ ውስጥ በሁለት መኪናዎች ላይ በተፈጸመ የቦምብ ጥቃት ብዙዎች ሕይወታቸውን አጡ። ሞቃዲሾ በሚገኘው ዞቤ በተሰኘ መስቀለኛ መንገድ አካባቢ ባለው የፌዴራል መንግሥት የትምህርት ሚኒስቴር ቅጽር ግቢ ውስጥ ሁለት አጥፍቶ ጠፊ መኪኖች ባደረሱት የቦምብ አደጋ በርካታ ሰዎች መሞታቸውን እማኞችና የጸጥታ ባለሥልጣናት ገለጹ። የመጀመሪያው የቦምብ አጥፍቶ ማጥፋት ጥቃት የተፈጸመው በሶማሊያ ትምህርት ሚኒስቴር መግቢያ ፍተሻ ላይ ሲሆን፣ ሁለተኛው ፍንዳታ ደግሞ ተጎጂዎችን ለመርዳት ሲሯሯጡ በነበሩ ግለሰቦችና የአምቡላንስ ሰራተኞች ከመጡ በኋላ መፈጸሙን ማንነታቸው እንዳይገለጽ የፈለጉ እማኞች ለአሜሪካ ድምጽ ተናግረዋል። የሶማሊያ የፖሊስ ቃል አቀባይ ሳዲቅ ዶዲሼ እጅግ ብዙ ሰዎች በጉዳቱ ህይወታቸው አል ያሉ ሲሆን፣ ይሁን እንጂ እስካሁን ድረስ በሁለቱም ጉዳቶች ህይወታቸው ያለፉ ሰዎች ትክክለኛው አሀዝ እንደሌላቸው በመግለጽ ምርመራው ሲጠናቀቅ ለመገናኛ ብዙሀን እንደሚያስታውቁ ተናግረዋል። በአንጻሩ የአሜሪካ ድምጽ ያነጋገራቸው የአይን እማኞች በአደጋው የሞቱት ሰዎች ቁጥር በትንሹ ሀያ እንደሚደርስ ገልጸዋል። ለዛሬው ጥቃትም እስካሁን ድረስ ኃላፊነቱን የወሰደ ቡድን ባይኖርም ነገር ግን በሶማሊያ የሚንቀሳቀሰው እስላማዊ ቡድን አልሸባብ በተደጋጋሚ ይህን መስል ጥቃቶች በሀገሪቱ መዲና ሞቃዲሹ ላይ ይፈጽማል። የመንግስታቱ ድርጅት በምዕራብና ማዕከላዊ አፍሪካ በጎርፍ ምክንያት 3.4 ሚሊዮን ሰዎች መፈናቀላቸውን አስታወቀ። የመንግስታቱ ድርጅት የስደተኞች ኮሚሽን ከ218 ሚሊዮን በላይ ህዝብ ባላት በናይጄሪያ ባለፈው አስር ዓመት ውስጥ በደረሰ የጎርፍ አደጋ 3.4 ሚሊዮን በላይ የሚሆኑ ሰዎች ሲሞቱ 1.3 ሚሊዮን የሚሆኑ ነዋሪዎች መፈናቀል መቀጠላቸውና ከ28 ሚሊዮን በላይ ሰዎች መጎዳታቸውን አስታውቋል። አድማጮች ይህ ዜና እየተላለፈላቸው የሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ኳታር ከዓለም ዋንጫ በፊት በዋና ከተማዋ ዶሃ የሚሰሩ በሺዎች የሚቆጠሩ ሰራተኞችን አባረረች። ኳተር በዓለም ዋንጫ ወቅት ሀገር ጎብኚ የእግር ኳስ ደጋፊዎች በሚያርፉበት በዋና ከተማዋ በዶሃ የሚኖሩ በሺዎች የሚቆጠሩ የውጭ ሀገር ዜግነት ያላቸው ሰራተኞችን ከሚኖሩበት አፓርታማ ማባረሯን ሮይተርስ ዘገበ። ነዋሪዎቹ በተለይም ደግሞ እስያውያንና ና አፍሪካውያን ሠራተኞች ይኖሩባቸው የነበሩ ከ12 በላይ የሚሆኑ ሕንፃዎች በባለስልጣናት አማካኝነት ባዶ መደረጋቸውና መዘጋታቸውን አስታውቀዋል። በዚህ የተነሳም በጎዳና ላይ ለማደር መገደዳቸውና መጠለያ በመፈለግ ላይ መሆናቸውን ነዋሪዎቹ አክለው ገልጸዋል። አልመንሱራ በተሰኘው የዱሃ አካባቢ ካለ አንድ ህንፃ ላይ የተፈናቀሉ ሰዎች የኳታር ባለስልጣናት 1200 ሰው ወደሚኖርበት ህንፃ ከምሽቱ ሁለት ሰዓት ላይ በመምጣት በሁለት ሰዓት ጊዜ ውስጥ አካባቢውን ለቀው እንዲወጡ እንደነገሯቸው አስታውቀዋል። ይህ የኳታር እርምጃ የዓለም የእግር ኳስ ዋንጫ ውድድር ከመጀመሩ ከአራት ሳምንታት ባነሰ ጊዜ ውስጥ የተደረገ ሲሆን ይህም ኳታር የውጭ ሀገር ዜጋ የሆኑ ሰራተኞች ላይ በምታደርገው ጥብቅ የሆነ ማህበራዊ ህግና ገደብና አያያዝ ምክንያት በዓለም ዙሪያ ለኃይለኛ ከፍተኛ ትችት እንድትጋለጥ አድርጓታል። በመጨረሻም በጎዳና ላይ የተቃውሞ ሰልፍ የዛሬ ቅዳሜ የመጨረሻው ቀን እንደሚሆን የኢራን ሀያል አብዮታዊ ዘቦች አስጠነቀቁ። ይህም የሀገሪቱ የጸጥታ አካላት ሀገሪቱን እየናጣት ያለውን ተቃውሞ ለማስቆም የኃይል መንገድን ለመጠቀም መወሰናቸውን አመላካሽ ተደርጎ ተወስዷል። የ22 ዓመቷ ኩርዳዊት ሴት ማሐሳ አሚኒ በስነ ምግባር ፖሊስ ቁጥጥር ስር ሳለች ህይወቷ ማለፉን ተከትሎ ኢራን በተቃውሞ እየተናጠች ትገኛለች። ይህም እንደ ኤሮፓያን አቆጣጠር ከ1979 አብዮት ወዲህ በሃይማኖታዊ መንግስት ላይ ከተደቀኑ ትላልቅ አደጋዎች መካከል አንዱ ነው። የኢራን አብዮታዊ ዘብ ዋና አዛዥ ሁሴን ሳላሚ ወደ ጎዳና ላይ እንዳትወጡ፣ ዛሬ የግርግሩ የመጨረሻ ቀን ነው ሲሉ በጠንካራ ቃላት ያስጠነቀቁ ሲሆን እስላማዊ መንግስቱ ለዚህ ዓመፅ አሜሪካንን ጨምሮ የውጭ ሀገር ጠላቶች ያሏቸውን በመንስኤነት ወቅሷል። አድማጮች ለምሽቱ የያዝኩላችሁ ዜናዎች እዚህ ላይ ተጠናቀቁ። ከቀሪ የአሜሪካ ከድምፅ መሰናዶዎች ጋር ታመሹ ዘንድ እጋብዛለሁ። ኤደን ገበማው ዋሽንግተን። ኤደን ገረመውን ለዓለም ዜናዎቹ እናመሰግናለን። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ ጥቅምት 19 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በፕሮግራማችን ላይ ለሚኖራችሁ አስተያየቶች ወይም ጥቆማዎች በዋትሳፕ ቁጥራችን የመደመር ምልክትና አንድን ከፊት በማስቀደም 2022513505 በማለት በድምፅ ቀርጻችሁ ልታስቀምጡልን ትችላላችሁ። በፌስቡክ አት ቪኦኤ አምሃሪክ ወይም የትዊተር መገኛችን ሃሽታግ ቪኦኤ አምሃሪክ በማለት ማድረሱን ተከተሉን፣ አስተያየቶቻችሁን አጋሩን። አሁን ለሰዓቱ ወደ ያዝ ነው የመጀመሪያ ቅንብር እንለፍ። ሁለት ዓመት ሊሞላው የቀናት እድሜ ብቻ በቀሩት የሰሜን ኢትዮጵያ ግጭት የተነሳ ብዙ ንጹሃን ዜጎች ህይወታቸውን አጥተዋል፣ ተፈናቅለዋል፣ እንዲሁም ቤትና ንብረታቸውን ማጣት ጨምሮ ለብዙ አይነት የጦርነት ወንጀሎች ተጋልጠዋል። ጦርነቱ ካስከተለው ሰብአዊ ቀውስ በተጨማሪም በምጣኔ ሀብቱ ላይ እጅግ ብዙ ጫናዎችን ያመጣ ሲሆን ከ ከስልሳ ከመቶ በላይ የሚሆነው ህዝቧ ወጣት ለሆነችው ሀገር ወጣቶች ተስፋ በመቁረጥ በስራ አጥነት ጨምሮ እጅግ ብዙ ተግዳሮቶችን እያሳለፉ ይገኛሉ። ይህ ችግር ተቀርፎ ሀገሪቱ ወደ ቀደመ ሰላሟ ትመለስ ዘንድ የኢትዮጵያ መንግስትና ህወሀት ለመጀመሪያ ጊዜ አፍሪካ ህብረት መር ለሆነ የሰላም ንግግር በደቡብ አፍሪካ ተገናኝተው ውይይት ጀምረዋል። ለመሆኑ ወጣቶች ከዚህ ንግግር ምን ይጠብቃሉ ስትል ኤደን ገረመው ሶስት ወጣቶችን አወያይታለች። በጣም ነው የማመሰግነው ስላገኘኋችሁ ደስ ብሎኛል። በየተራ ራሳችሁን አስተዋውቁልኝ። በቅድሚያ ከአማኑኤል ጀምራለሁ። አማኑኤል ሙሉ ስምህን፣ ሰራተኛ፣ ተማሪ መሆንህን ከየት አካባቢ እንደሆነ አስተዋውቅልኝ። አማኑኤል ንጉሴ ይባላለሁ። ከምራሷ ዞን አምቦ ከተማ የአስራ ሁለት ክፍል ተማሪ ነኝ። በጣም አመሰግናለሁ አማኑኤል። ሁለተኛው እንግዳዬ ደግሞ ክብሮም ነው። ክብሮም እስቲ ራስን አስተዋውቅልኝ። አመሰግናለሁ። ስሜ ክብሮም ትክላይ ይባላለሁ። እስከ ምዕራፍ ትምህርት ቤት ነው የምደውለው። የአስራ ሁለተኛ ክፍል ተማሪ ነው ማለት ነው። አሁን ያለሁት አዲስ አበባ ነው። እሺ ክብሮም በጣም አመሰግናለሁ። እሺ እንዳለው ሙሉ ስምህን ከየት አካባቢ እንደሆን ካስተዋውቀልኝ እንዳለው ሙሉ ቀኝ ባህር ዳር ሰባታኝ የባህር ዳር ኳስ ጋሽ የባህር ዳር ኳስ ተጫዋች ወጣት ነህ። እሺ እሺ፣ እንዳለው በጣም አመሰግናለሁ። እንግዲህ ባለፈው ሁለት አመት ጊዜ ውስጥ ኢትዮጵያ በጦርነት ውስጥ አሳልፋለች። በሰሜን ኢትዮጵያ ያለው ጦርነት ብዙ ክልሎችም ተሳትፈውበታል። አማራም፣ ትግራይ፣ አፋርም፣ ብዙ ክልሎችም የፌዴራል መንግስቱም የተካፈሉበት ጦርነት ነው። የውጭ አካላትም ትልቅ ተጽዕኖ ወይም ደግሞ ያሳረፉበት ጦርነት ነው እና ይሄ ጦርነት በእናንተ ህይወት ላይ በቀጥታ የሚሆን በተዘዋዋሪ ያሳደረው ጫና ምንድን ነው? ወይም በሀገራችን ላይ ያሳድሯል የምትሉ ጫና ምንድን ነው? ከአማኑኤል ቅድሚያ ጀምራለሁ። እንግዲህ እንደ ግለሰብ ሰው ያው የመጀመሪ ሰውከሚባሉ ጫና ጦርነት ጥሪ ይደረግልናል ወጣቶች ነው ሰው ጫና አለው። ጓደኞቻችን ከጎናችን ለጦርነት ሲወዱ፣ ድምጻቸው ሲታጣ ብዙ አስከፊ ነገሮችን ማለት ሲቆጥር ክብሩ ምስ ባለፈው ሁለት አመት በጦርነቱ ምክንያት ያስተዋልከው ነገር ምንድን ነው? እሺ፣ አመሰግናለሁ። ያው ፖለቲካ ተንታኝ አይደለሁም፣ ግን ካየሁት ነገር ካየሁት አንጻር ያው ጦርነት ስሙ ጦርነት ነው፣ ከምንም ሌላ መብረር ያስፈልገውም እና ይሄ ነው ዲስትራክሽን። እስካሁን ሰው ነው ያልቀው፣ ምንም የተገኘ ነገር የለም። እና በጣም ዘግናኝ አሁን በቀጥታ ሆን በተዘዋዋሪ ምን ባለ በተዘዋዋሪ የተጎዳ ያለን አሁን ማንኛውም የትግራይ ተወላጅ በቀጥታ ነው የተጎዳው። ምክንያቱ ከእናት ተለይተው ከአባቱ አስቢ ና ከእናት ተለይቶ ከልጅሽ ተለይቶች ማሳለፍ የምት ሰአታት አስብ። ምን እኛ ቀላማ ነው ይ ምንም በቃ ታ በተዘዋዋሪ የሚባል እንትን የለውም። በቃ በጣም ተጎድተናል። እኛ አልቻልንም። በቃ አሁን ስለ ፖለቲካ ምን ምናም ያ ያገባ ነው መረበን አሁን በቃ ህዝቡ ምን ክሳት የለውም እኮ ነገር ላይ እንዳለ አሁን የኢትዮጵያ ህዝብ ሙሉ በሳይኮሎጂ ተጎድቷል። በኢኮኖሚ ብቻ ያለም አሁን የተጎዳው ከኢኮኖሚ በላይ በሳይኮሎጂ የተጎዳው ለመገገም በጣም ብዙ አመት ይፈጅበታል። እንታ በጣም ነው የሚደብረው። አሁን እኔ እንደዚህ የመግለጽ ራሱ አልችልም። በዚህ በተኮላ ተፋ እንደ ተማርኛ እንደዚህ የእኔ ስሜትና የኢትዮጵያ ህዝብ ስሜት መግለጽ አልችልም። በጣም ነው የሚያስጠላው። በቃ ለምሳሌ በራሴ በራሴ ዝም በእኔ አንድ በታችን ትንስልሽ የሆነ ማጻናበት ሰዓት ከማዘርሽ ጋር ከአባት ከወንድምሽ ከጎበደንሽ ጋር ያሳለፍሽ ሰዓት እሱም ትንሽ ስልሽ አምስት ቁጥር ግፋለ ብለሽ ሁለት ቁጥር ግፋለሽ ሳታስቡ በቃ ወደ ክሪዝነት ትቀይራለሽ። በጣም እና በጣም ነው የሚያስጠላው። እንደዚህ በአለም እንደዚህ አይነት ሳይኮ የተጎዳ ህዝብ አለ ብዬ አላሰብም። የኔ ብቻ አለ ለነገራችን፣ ብዙ ሰው አለ። የትግራይ ተወላጅ ብቻ አይደለም በቀንድ ተሰብተዋል። እንዳለ ይሄ መጀመሪያ ወይ በጣም የባሰ ነው እንጂ የትግራይ እንዳለ ሀገሪቱ እንደዚህ ነው ያለው። እኛ ከመጸለይ ከማልቀስ አለፈ ምንም ማድረግ አልቻልንም። በቃ ለእነሱ ግን በጣም ቀለል ነበር መፍትሄው፣ ቀላል የሆነ ዲስከሳርኩ የሚሰጥ ነገር ነው። እነሱ እንደዚህ እየቻለ ግን ተሰቃየ በቃ ህዝብ አልተቻለም። ምንም አልቻል ነውም ጊዜው በጣም እና በጣም በጣም ነው የሚያስጠላው እሺ እንዳለው እንግዲህ አሁን ባለፈው ሁለት አመት ውስጥ ኢትዮጵያ ውስጥ ጦርነት ነበር። በተለይ ደግሞ አንተ ባለህበት በአማራ ክልል ከትግራይ ከአፋር ጋር አንድ ላይ አጎራባች ከሆኑ ክልሎች ጋር ጦርነት አለ እና ይሄ ነገር በቀጥታ የሚሆን በተዘዋዋሪ እያሳደርብህ ተጽዕኖ አለ ወይ አላ ያሳደርብን ከኑሮ ትራንስፖርት ከልክ ማለት አሁን እንደፈለግሽ ትንቀሳቀሽ ብትመር ዋጉ ጨምሯል። ማለት አሁን በፊት ሶስት ወዛን ትንቀሳቀሻለሽ አሁን ልጆች እንኳን አምስት ፈር ነው የምትከፍል ማለት በባህርዳር ሰባት ከሆነ አስሩ የሚከፍሉ ግማሽ ልጅ ደግሞ ወረዳችን አስሩ ነው የሚከፍል ይኸው። ማለት የስራ አጥነት አለ ነው በቃ የተጎዳነው የስራ አጥነት አለ። ይኸው መንግስት ደግሞ ይኸው ማለት ሀሳብ ብንሰጥም የሚቀበል ነው የለም ማቃቀበል አስቆማሉ ማለት ምን አይነት ሀሳብ ስትሰጡ ነው የማይቀበሏችሁ? እንደራጅ እንኳ ተብሎ ማለት ወጣቱ ሲነሳሳ ሀሳቡ እንኳ ለመቀበል እንኳ ፍላጎት የላቸው። ለምንድን ነው ይሄ የሆነው? ማለት ብዙ ጊዜ ወደ ጦርም እንጂ የሚመስለኝ በስርዓትነት ወደ ጦር እንዲገባ አሁን አብዛኛው ስናየው በቃ በስርዓትነት አማካኝ ማለት ከኑሮ ከመክበዱ የተነሳ ብዙ ወጣቶች ይዛል ወንድሞቻችን አልኮ አለ በቃ ይዶ በዛ ትምህርት ላይ ስመጣ ደግሞ ማለት ጓደኞች ዩኒቨርሲቲ ብዙ ይገባሉ፣ ግን በወቅታዊ ችግር ወደ ኦሮሚያ ሸድ በቅጣት የተጓጉሯሉ። በአገሪቱ ቀውስ ምክንያት መሄድ አልቻሉ። ማለት ድህነት የተጠበቀ ስላልሆነ በፈለጋቸው በደረሳቸው ዩኒቨርሲቲ መሄድ አልቻሉ። ከዛ አልፎ ደግሞ ምንም መስራት አልቻሉም። ወይም ደግሞ ወይ መቀየር ቢኖርበት እናስብ ነበረ ግን ምን መፍትሄ የለውም። አማና ግን ግዜግናለሁ የስነ ልቦና ጫና አለው፣ የጦርነት ቅስቀስ አለው ብለሃል እና እስቲ ያለውን ነገር ትንሽ አንተም እንደ ክብሩን ከቻልክ እንትን ብታጋራኝ። ስለ ልቦና ጫና አለ ያልኩበት ምክንያት ያው እንግዲህ ጣያለሽ ሚዲያ የሚያወራው ስለ ጦርነት ነው። እቶ ብትሰሚ ወሬ ስለ ጦርነት ነው እንግዲህ ልጁ ክብሩም ሲናገረው ነበር። ጦርነት ምንም አጥበታቸው የለው ምሳሚ ሞት ነው ጓደኛ ሸጎንስ ነው። እኔ ደግሞ ያው በጣም ጣማሻል እንደ አንድ ሰው በየትምህርት ቤቱ የሚሄደው ቢያንስ እድሜ ያደረሰ ልጆች ናቸው ወደ ጦርነቱ እየሄዱ ያሉት፣ በዛም በዚህም በኩል የምናየው ነገር ማለት ነው። ይሄ ደግሞ እንደ ሰው በሰውኛ ኖርማል ምታስብ ከሆነ በጣም ነው የሚሰማሽ። በዚህ በኩ ተጠምጦና ሊጫናል ለምለው ያው ትሰማያለሽ። አሁን እኛ የሶሻል ሚዲያ ለምንቀጣጠል በብዛት ሀገር ትወራለች ትባል አለን እና ያው ደግሞ ያለ ነው የምታየው ነገር ነው። እንዳንድ ወጣት በዚህ ሰዓት በምትኖሪበት እንትን ሀገር ትወራለች ይባል፣ አንቺ ወጣት ነሽ፣ የሀገር ፍቅር ስሜት አለ። በዚህ አይነት ስሜት ያው ትሄጃለሽ ለመሄድም መነሳሳቱ ይኖራል። ጓደኛሽ ከአንቺ ጋር ሲሄድ እንግዲህ አንቺም ጫናዋ ይጠፋል ብዬ አላስብም። በዛ በኩ ነው። ክብሮም፣ አንተ ከቤተሰብ ጋር ነው የምትኖረው፣ ቤተሰቦች ትግራይ ናቸው። ትንሽ ምናልባት ሬዲዮ ላይ ለሚሰማ ሰው ለአድማጭ ግልጽ እንዲሆን በምን አይነት ሁኔታ ነው ያለው? ያው እንዳለ ፋሚሊ እዛ ናቸው። እኔ ከእቴ ጋር ብቻ ነው የምኖረው እዚህ ጋር አለችኝ፣ እህቴ ነች። የእናትህ የማንም የእናትህ ክሰሰብ የማንም ሪላቲቭ ድምፅ ከሰማው አንድ አመት ከአራት ወር ሆነኛል። ድምፅ ብቻ ማለት ነው በአካል ብዙ ነው እና እዚህ ጋር ከስቴ ነው የምኖረው። አሁን ኑሮ እንትን ነው በቃ ለምሳሌ ቴ የሆነ ነገር ስታይ እያለቀ እንትን ትላለች፣ ታስግረኛለች፣ በጣም ትናፍቃለች። እኔ ማጥናት አልቻልኩም፣ ፍላጎት አለኝ ማጥናት አሁን የአስራ ሁለት ፈታኝ ነኝ እና በገባው የሆነ የፋዘር ስዕል የሆነ የፋሚሊ ስዕል ባየሽ ቁጥር ታለቅሳለች። ለምሳሌ ይ አልቻልኩም እንደ ሌላ ማባባሎችንም በዚህ በቃ ጨርሳ አልቀሳ ካ እንተካላለች በጣም አትፈልግም። በቃ እዚህ መባበል አትፈልግም። እና እንዳለ ሪላቲቭ እዛ ነው ያለው አሁን ብቅር ነው መጣው መከላከያ እያለ መቀሌ እዛ ነው የነበረ ነው። እሺ፣ እንዳለው አሁን ለምሳሌ ጦርነት መቼም አለ ሲባል ያስፈራልም፣ ያደክማልም፣ ይሰለቻልም እና ከስቲ ከዛ ከዛ አኳያ ያንተም የሆኑ የጓደኞች ስሜት ምን ይመስላል? ስሜት ሁሉም ተውር ማለት አላማ እንኳ ግዝ እንኳ የለም። በተፍታሆቆል ማለት እንደ ምናምን በቃ በቃ ናት ምናምን ተስፋ በመቁረጥ ማለት ነው። እሺ፣ በጣም ነው የማመሰግነው። አሁን ታዲያ እንግዲህ በደቡብ አፍሪካ ድርድር እየተካሄደ ነው፣ ተጀምሯል እየተባለ ነው የፌዴራል መንግስት የትግራይ ኃይሎችም አንድ ላይ በመሆን ጣይ ሰላም ለማምጣት ብዙ ጊዜ እንግዲህ እንደዚህ አይነት ድርድሮች አዋቂዎች፣ ረዥም አመት በፖለቲካ የቆዩ ሰዎች መራሮች ናቸው የሚሳተፉበት እና ወጣቱን በተመለከተ በቀጣይ መቼ ሀገር የምትረከቡት እናንተ ናችሁና ምን መደረግ አለበት ትላለ እንዳለው በአሁኑ ባለበት ድርድር ስምምነት ኖሩ ደስ ይለኛል። ምክንያቱም በምንም በማያውቁ ማለት በስሜት ብዙ ወጣቶች እየገቡ ያለ ድርድሩ ጥሩ ሆን ቢደራደሩ አገር ሰላም ስቶ ነው የተሻለ ነገር መፍጠር ምንጭ ነው። ወጣቱ ማለት አሁን ተስፋ ቁረጥ ላይ ነው። አሁን በምጤነት የስምነቱ የተሻለ ነገር የተሻለ ነገር መልካም ነው ብዬ ነው። ዘረኝነት ተስፋፋ ለም በነሱ ሰፈር ነው። የስምነቱ መልካም ይመስለኛል። ስለዚህ አሁን ምን ትጠብቃለህ? እንደው መልእክት አስተላልፍላቸው ለእነዚህ መሪዎች ብትባል ምን ትላለህ? የተሻገር ለመፍጠር ምነቱ የተሻለ እንደ እንፈልጋለን። ወጣቱም የሚበቀናት አሁን ወደ ስራም መሰማራት አለብን። ምነቱ መልካም ይመስለኛል። እሺ፣ እሺ እንዳልክ በጣም ነው ማመሰግነው። ወደ አማኑኤል ልመለስ። ያው ከሰላማዊ ይቱ የምጠብቀው ሰላምን ነው ተዋይተው መጀመሪያ ወደ ግጭቱ ሳይገባ በሰላም መንገድ መፈታት ቢቻሉ በጣም ደስተኛ ነበር። የሁሉም ሰው ደስታ ይመስለኛል። አሁንም ደግሞ ከድርድሩ በኋላ ሰላምን ማስፈን ቢችሉ፣ ያው የሁለታቸውን በመሀላቸው ያለው ሲሆን የህዝቡን ጉዳት ቢያዩ እና ሰላም ቢወድ ለሰላም ቅድሚያ ቢሰጡ በጣም ደስተኛ ነኝ። እንደው ጥቂት ነገር አንተ ካለህበት አካባቢ ደግሞ ስለ ኑሮ ውድነት ወጣቶች ስላለባቸው ስራ ማጣት ገልጸህልኝ ቢሆን ደስ ይለኛል። ከዛ ጋር አያይዘህ ምን አይነት መፍትሄ ሊመጣ ይችላል? እስቲ ያየኸውን የታዘብከውን ነገር ንገረኝ ማኑኤል። እንግዲህ እኔ ባለሁበት አካባቢ ብዙም ባይባል በመካከለኛ ሀገራችን ክፍል ስላለው ብዙም እንትን ያለ አነት ግን ያው ጫናዎች አሉ። አሁን በጦርነት የምትመራ ሀገር ብዙ ኢኮኖሚካሊ ጫና ይመጣታል። ለልማት መዋል የሚገባትን ባጀት ለመሳሪያ ግዥ ሲሆን፣ ያው ብዙ ነገሮች ይቀየራሉ። ኢኮኖሚ ሳዲ ጫና ይመጣል እና ያ ነገር ትንሽ ረገብ ቢል ያው ህዝቡ እንደ ወጣቱ ብቻ ሳይሆን እንደ ህዝቡ የሚታወቀው ነው ትልቅ የኑሮ የአጋዞች ፈታለ ኢትዮጵያ ውስጥ ያ ነገር የሚቀረፍ ይመስለኛል። በመንግስትም በዛም በኩል ድርሻ አላቸው። ግን የሁለቱ ድርሻ መሆን የሚኖርበት ህዝቡን በአማከለ በኩል ቢሆን ይሄ ድርድር መጀመሪያ ብዙ ጊዜ የሚታየው ካለፈ በኋላ ለራስ ጥቅም ይሆናል። ብዙ ነገሮች የሚደረጉት ከዛ አልፈው ለህዝቡ ቅድሚያ ቢሰጡ ህዝቡ ምን ይፈልጋል? ህዝቡ ምን ብናደርግ ተቀባይነት ይኖረናል? ምን ብናደርግ ነው ህዝቡን የምንጠቅመው? ብሎ ለህዝቡ ቅድሚያ ቢሰጡ፣ ለሰላም ቅድሚያ ቢሰጡ እላለሁ። እሺ፣ እሺ ክብሮም ወደ አንተ ልምጣ። አንተ እንግዲህ በቀጥታ በዚህ ጦርነት ውስጥ የተቸገርክ ሰው ነህ፣ ጉዳት የደረሰብህ ሰው ነህ ነህ እና እንግዲህ ይሄ በጣም ታሪካዊ ውይይትም ነው። ምንድን ነው እሱ ከዚህ ሰላም ውይይት የምትጠብቀው? ውይም ነው ከባድ ነው። ስንቴ የጠበቅና ስንቴ የተሰበር መሰለሽ። አሁን አሁን ትቸዋለሁ። ለምን መሰለሽ የሆነ ነገር ሙሉ በሙሉ ኤክስፐሪንስ ታደርገው እና ሙሉ በሙሉ ሳይሆን ሲቀረሙ የሆነ የምትሰማሽ ነገር አለ፣ የሆነ ፊሊንግ አለ። ብዙ ጊዜ ድርድር ብሏል ያው ልባችን እየመጣ በደስታ ነበር የምጠብቀው፣ ግን የለም እስከሆነ ባ ብዙ ጊዜ እስከ ሶስት ጊዜ ምናምን ድምፅ ነበረ፣ እንደገና ና ከሽፈዋል፣ ከሽፈዋል፣ ከሽፈዋል። አሁን ራሱ የለም በጣም ወደ ነገቲ እንትን ብያለሁ፣ ሽፍት አድርጌያለሁ እኔ። ምክንያቱም አሁን ሙሉ በሙሉ ይካሄዳል ብዬ ካሰብኩ ድርድሩ ማለት ነው፣ ከዛ ኋላ ያለው ውጤት ነገቲቭ ከሆነ ያው በጣም መጥፎ ስሜት ነምሰብ ነው። አሁን ያለ አማረት አሁን እርግጠኛ አይደለሁም። በቃ ያካሄዳል ብዬ አላስብም። ድርድር ይሳካል ብዬ አላስብም። ካየነው ኤክስፐሪያንስ ከሶስት እንትን ካየነው አንጻር የለም። ይሄ ደግሞ ባለፈው ሄዶ ነበረ በማይሆን እንትን ሎጂስቲክስ ምናምን ብለህ ቀረህ። እዚህ ጋር ምኘት ነው እንጂ ማስቀመጥ የሚችለው እንደዚህ ያደረጋል ብዬ ሙሉ በሙሉ እንትን ማድረግ አልችልም። ሁሉም ህዝብ ካለው ከሆነ ሀገር ያለው ምን አለ ህዝቡ ቢሰሙ ትንሽ ቢረዱት ህዝቡ ምንም ክፋት የለው፣ ምን እንደ ውሃ እንደሆነ በቃ ምንም ክፋት የለው። አንድ አይነት ነው የኢትዮጵያ ህዝብ ደግሞ ስለዚህ ምን አለ በተወሰነ በተወሰነ በፓርሻል ባያደመጡት

በዚህ በጦርነት የተጎዳ ህዝባችን ለየት መንስ ምንም እንደው ያለ ብቻ በዚህ የተጎዳ በጦርነት የተጎዳ ህዝብ በጠለት እናስበው። መጨረሻ ላይ ከሁሉ በላይ እግዚአብሔር ነውና በጠለት እናስበው። ለራሳችን ለመጠለየት ብለን የምንጠቀምበት ጊዜ ትንሽ ቆንጥረን ስለ ህዝቡ ብንጸልይ ትንሽ እግዚአብሔር መልካም ነውና ይሰማናል ብዬ አስባለሁ። ሰላም ለሀገራችን፣ ሰላም ለህዝባችን። አመሰግናለሁ። እሺ እንግዶቼ አማኑኤል ንጉሴ ከአምቦ፣ ክብሮም ተክላይ የትግራይ ተወላጅ ከአዲስ አበባ፣ እንዲሁም ደግሞ እንዳለው ሙሉቀን ከባህር ዳር፣ ከአሜሪካ ድምጽ ጋር ለነበራችሁ ቆይታና ቆይታ ና እንዲሁም ደግሞ ሀሳባችሁን ስላጋራችሁን ያመሰግናለሁ። ወጣቶችና የኢትዮጵያ የሰላም ድርድርን በተመለከተ የጀመርነው ውይይት እዚህ ላይ ተጠናቋል። ከአሜሪካ ድምጽ የደንገረመው ከዋሽንግተን ዲሲ ቀጥሎ የሚቀርበው ከሰላም ድርድሩ ምን ይጠበቃል በሚል ለተነሳ ጥያቄ አንድ ኢትዮጵያዊና አንድ አሜሪካዊ የሰጧቸው አስተያየቶች የተካተተበት አጭር ዝግጅት ነው። ዶክተር ዘሪሁን አሰፋ በዚህ በዩናይትድ ስቴትስ የሰሜን ካሮላይና የዩኒቨርሲቲ መምህር ሲሆኑ ቢል ሃርዲንግ ደግሞ ከዚያው ከሰሜን ካሮላይና ክፍለ ግዛት የሆኑ በኢትዮጵያ በሚስዮናዊነት የሚያገለግሉ ናቸው። አዲሷ የሰሜን ካሮላይና እና የአካባቢው ግዛቶች ዘጋቢያችን ሜሊ ተስፋይነች ከሻርለት ሰሜን ካሮላይና ያጠናቀረችው። በኢትዮጵያ መንግስትና በህዋት ሁኔታው ምንም እንኳን በአሁኑ ሰዓት ለዚህ ውይይት የደረሰ ቢሆንም፣ ይህ የድርድር መንፈስ ይህ መነጋገር ያሉትን ችግሮች በንግግር መፍትሄ መስጠት ከመጀመሪያው ቢሆን በጣም የተመቸና የተሻለ ነበር የሚሆነው። ይህ በጉልበት በጠመንጃ በጦርነት የፖለቲካ ችግሮችን መፍትሄ ለመስጠት የሚደረግ ሙከራ ሁሉ ምንም እርባና የለውም። የህዝብን መለያየ ቁጥር ስፍር የሌለው ህዝብን ከመግደል እና ከመሞት ውጪ የሀገር ንብረት የሀገር ሀብት ከመባከን ውጪ ምንም መፍትሄ አልነበረውም እና ይህ ውይይት መጀመሪያ መደረግ የነበረበት ነው። በአሁኑ ሰዓት በሳውዝ አፍሪካ ውስጥ የሚደረገው ውይይት በምን ልባት ያልቃል የሚለው ጦርነቱ ለተወሰነ ጊዜ የሚቀጥል አይነት ሁኔታ ነው ያለው የሚመስለው እና የሆነ ልባት በዛ መንገድ ለመስጠት ነው የሚሞከር ያለው። በህዝቦች መካከል የፈጠረው ያለው ልዩነት ስቲል በቀላሉ ሜንድ የሚደረግ ቢሆን ጥሩ ነው፣ ቅሬታ በማይፈጥር መንገድ። ይሄ ዞሮ ዞሮ የፖለቲከኞች በጉልበት እና በአመፅ በጠመንጃ ለመፍታት የሄዱበት መንገድ ነው እና ይህ አብዛኛውን ህዝብ የሚወክል አይደለም እስካሁን ያለው እና ያንን ህዝቡ ይረዳል ብዬ ነው ማስበው። እና የረጅም ጊዜ አንድነት፣ የረጅም ጊዜ ትውልድ፣ የረጅም ጊዜ ህብረት ተመልሶ ይጠገናል ብዬ ነው ማስበው። ጦርነቱ ቢቆም እጅግ አርጎ አስፈላጊ ነው። ጦርነቱ ምንም አይነት የፈጠረው መፍትሄ የለም፣ በህዝቦች መካከል መቃቃርን ከመፍጠር ውጭ። ጦርነቱን ለማስቆም የድርድሩ መፍትሄ የመጨረሻው መፍትሄ በዛች ሀገር ውስጥ በጠመንጃ የሚፈታ ነገር እንዳይኖር በሚያስችል ሁኔታ ነው። ማለትም የተደራጁ ሊዋጉ ጦር ሊሰብቁ የተነሱ ማናቸውንም ክፍሎች ከዚህ በኋላ በስምነትና በውይይት ብቻ በድርድር ብቻ የሁኔታዎችን የሚቀበሉ አይነት መስማማት እስከ መጣ ጊዜ ድረስ ይሄ መፍትሄ ሊፈጥር ይችላል። ምክንያቱም የአስተሳሰብ ለውጥ ማምጣት አለበት። ድርድሩ ከዚህ በኋላ ሰዎች ችግሮቻቸውን በጠመንጃ ሳይሆን በድርድር በውይይት ለመፍታት በዛች ሀገር ውስጥ እስከ መጨረሻው በዚህ አይነት ሁኔታ ይዛን ሀገር ሰላም ለማስጠበቅ የሚያስችል ያስተሳሰብ ለውጥ እንዲያመጡ ነው ዋናው መፍትሄ። በእውነት አሁን በድቡብ አፍሪካ ትልቅ ስብሰባ አድርግ እኛም አንድ ነገር ማድረግ አለብን። ምንድን ነው እዛ ምዕራን እችልም አይደለም ግን፣ እኛም ጸሎት ማድረግ እንችላለን። ጊዜም አሁን ነው። እኛም ሰላም እንፈልጋለን፣ አንድነት እንፈልጋለን። እኔ አሜሪካዊ ነኝ፣ ግን ኢትዮጵያ ሀገሬ እቆጥራለሁ። ይሄው ጦርነት ሁሉ በጣም እውነት ያስቸግራል፣ ለእኔ ብቻ ሳይሆን ለሌሎቹም ደግሞ። ስለዚህ ሁላችሁ ጸልዩ። ምን እንጠብቃለን? ሰላም ይሄ ንግግር እንስ አሁን መካከራለን። ይሄ የመጀመሪያ ጊዜ ነው። ሰላም እንጠብቃለን ይመስለኛል። ይሄ ጅማሬ ነገር ነው። ምናልባት ጊዜም ይጠይቃል፣ ግን ይሄ ጥሩ ጅማሬ ነገር ነው። የኢትዮጵያ መንግስት፣ የቲ ፒ ኤል ኤ በቃ እርስ በርስ ምናገራ ይችላሉ። አስፈላጊ ነው። ጦርነት አያስፈልግም፣ በፍጹም። የአሜሪካ ድምፅ ራዲዮ የአማርኛውን አገልግሎት ነው እየተከታተላችሁት ያላችሁት። ተከታዩ መሰናዷችን ደግሞ ጥበበኛ ሸማሰሪዎችን የሚያስቃኝ ዘገባ ነው። ከሰሞኑ በባህር ዳር የሚኖሩ ወጣቶች ለጥበበኛ ሸማ ሰሪዎች ክብር ለመስጠት በሀገር ባህል ልብስ መድመቅን ለማበረታታት ያለመ የጋቢ ቀን የሚል መጠሪያ የተሰጠው ልዩ ሥነ ሥርዓት አከናውነዋል። አስቴር ምስጋናው በዚህ ዝግጅት አስተባባሪዎችንና ተሳታፊዎችን አነጋግራ ቀጣዩን መሰናዶ ልካለች። ባህል የአንድ ማህበረሰብ የማንነቱ መገለጫ ነው። ባህል በአለባበስ፣ በክዋኔ፣ በዘፈንና በወግ ይገለጻል። በኢትዮጵያ ከቅርብ ዓመታት ወዲህ የሀገሬውን ባህል እንደ ኋላ ቀር የባህር ማዶውን ደግሞ እንደ ስልጣኔ በመመልከት በተለይ በወጣቱ ዘንድ ብላክ ደይ፣ ከለር ደይ፣ ካራባት ደይ በማለት የሚከበሩ ቀናት ትርጉማቸው ምን እንደሆኑ እንኳ ራሳቸው አክባሪዎቹ ሲጠየቁ ግራ ሲጋቡ መመልከታቸውን ያነጋግርናቸው ናቸው የባህር ዳር ከተማ ወጣቶች ነግረውናል። ይህንን ያስተዋሉት በባህር ዳር ከተማ የጣና ሀይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት የ አስራ ሁለተኛ ክፍል ተማሪዎች ግን ከዚህ አስተሳሰብ ወጥተው የጋቢ ቀንን አደባባይ ላይ ሲያከብሩ ተመልክተናል። በባህላዊ አለባበስ፣ ባህላዊ ዘፈንን ከባህላዊ ክዋኔ ጋር አስተሳስረው ተማሪ ትንሣኤ አንተሁነኝ የጋቢ ቀንን ለማክበር የወጡበት ምክንያት ስትገልጽ ለሙያተኛው ክብር ለመስጠት እንደሆነ ትናገራለች። ዛሬ ጋቢ ዴይ ለማክበር ያሰብነው እስከ ዛሬ ድረስ ፕሮም ዴይ፣ ብላክ ዴይ፣ የተለያዩ ዋተር ዴይም፣ ከለር ዴይም የሚባሉት ዴዎች በሙሉ የመጡት ከውጪዎች ነው። እና እስከዛሬ ድረስ የራሳችን የሆነ ባህል ምናምን እየተከበረ አልነበረም። ስለዚህ ከጓደኞቻችን ጋር በመመካከል ዛሬ የራሳችን የሆነ ኢትዮጵያ የሆነ ይዘት ያለው ሸማቾች እንደዚሁም ያው ያው እኛን በሚመስል እኛን በሚገልጽ ሁኔታ መጠናል። ያው ጎዳና ላይ ዛሬ ወጣ ነው ሌሎች ተማሪዎች ከኛ አይተው እነዚህ ካለር ዴይ፣ ብላክ ዴይ የመሳሰሉትን ይልቅ እንደዚህ እኛነታችን የሚገልጽ ባህላችን ለማክበር ነው። ያው ይህንን ደግሞ ስናመጣ ከዚ ከዚህ በስተጀርባ ያሉት ነገሮች አሉ። ለምሳሌ ይህንንም የሰሩን እነዚህ የተባረፉ ልጆች፣ እነዚህ ሸማ ሰሪዎችን እነዚህ ሁሉ አሉ። እና ያው ክብር ምስጋና ለነሱ ለማለት ያክል ነው። ብዙ ጊዜ አሁን ምንድነው ሸክላ ሰሪዎችን በዩ እነዚህ ሸማ የእደጥበብ ሰራተኞች በሙሉ ምንም የመናቅም ወይም ደግሞ ሙያቸው የመደበቅ ደረጃ ላይ ነበር። አሁን ግን እነዚህ ሙያቸው እዚህ ላይ አምጥተን ለብሳኗል፣ ወደኗል፣ አክብረኗል ብለን ያው እንግዲህ ለሀገራችን ያስተዋወቅን ነው ይስፋረጋለሁ። ተማሪ ሁላ ሀገርሽ ግዛቸው ደግሞ ጋቢ በአካባቢው ማህበረሰብ ዘንድ የክብር ልብስ ነው። ይህንን አደባባይ ለብሶ መውጣት ደግሞ ባህልን ማስተዋወቅ ነው ትላለች። ሁላችንም እንደምናውቀው በሁሉም ትምህርት ቤት የውጭ ሀገር ከውጭ የመጣ ወይም የሰማነውን ትርጉሙን የማናውቀውን ነው። ሶ እኛ ጋቢ ድሬን ማክበር የፈለግንበት የኢትዮጵያ አባል ስለሆነ ወንዶችም ሴቶችም የሚለብሱት ኢትዮጵያዊነትን የሚገልጽ ጋቢ ስለሆነ እኛ ደግሞ ማክበር የፈለግ ነው። የጋቢ ቀን የሚለውን ነው አይተን ከሆነ እንዲሁም ጊዜ ሰው እንኳን ሲጋባ ለልጆቻቸው ሰዎች ጋቢ ነው በስጦታ መልክ የሚሰጡ ይሄንን እንኳን ያው ማየት እንችላለን። ነው ለሙያተኛውም ክብር መስጠት ነው። ያው ጋቢውንም ጥለቱንም ሙያተኛ ነው የሚሰራው። እነሱንም ማክበር ይሆንልን። ተማሪ አማኑኤል እንደሚለው ደግሞ አንዳንድ ወጣቶች ትርጓሜውን እንኳን በወጉ ሳያውቁ ቀናት የሚያከብሩ ወጣቶች የራሳቸውን ባህልና ወግ አውቀው እንዲያከብሩ ይህ ፕሮግራም ማሳያ ነው ይላል። ራሳችን በሀገራችን ላይ ያሉ ነገሮች እንኮራ፣ በዛውም የእናቶቻችንን ባህል ወግ እናስተውል ካለን ብዙ እንደዚህ ቢሾር እንደነበሩት እሽማና ቃዎች ምን አጭር በዚህ በማክበር ስናስተዋውቅላቸው ለእነሱም ሞራል ይሰማቸዋል። ለእኛ ያለ ወጣቶች በአደባባይ ላይ ወጥተው ያከበሩትን የጋቢ ቀንን እየተመለከቱ ያገኘናቸው አቶ ታለ ምን ተስኖት ለበርካታ ዓመታት በመምህርነት አገልግለው በአሁኑ ሰዓት በጥሮታ የተገለሉ ናቸው። አቶ ታለ ወጣቶች የጋቢ ቀን ብለው ማክበራቸው ለባህላቸው ትኩረት መስጠታቸው ቢያስደስታቸውም እሱ ይልቅ የሙያተኛውን ቀን ብለው ቢያከብሩ መልካም ነበር ይላሉ። ጋቢ መልበሱ አይከፋም፣ ወደ ባህላቸው ጥሩ ነገር ነው። ግን ወደ ባህላቸው ሲመለሱ ይዞት የሚመጣ ነገር አለ። ማሰሪዎቹ ባህላዊ እንትኑን ከሚሰሩት አንጻር ከሆነ ደግሞ የጋቢ ቀን ሳይሆን የሸማ ሰሪዎች ቀን ተብሎ ስያሜ ተሰቶት ያንን ሊከብር የሚችልበት ሊከበር የሚችልበትን መንገድ መፈለጉ ጥሩ ነው ነው የሚለው። ባህልን ማወቅ ማንነትን ለመግለጽ ያግዛል። ባህሉንና ማንነቱን ጠንቅቆ የሚያውቁ ትውልድ ማፍራት ደግሞ በራሱ የሚተማመን ቤተሰቡን፣ ማህበረሰቡንና ሀገሩን የሚወድ ዜጋ ይፈጥራል። ይህም ጥቂትም ቢሆኑ የዛሬ ወጣቶች ምሳሌ ናቸው ሲሉ አስተያየታቸውን ቋጭተዋል። አቶ ታለ ምንታስኖት፣ ለአሜሪካ ድምጽ አስቴር ምስጋናው፣ ባህርዳር እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። ቀጣዩ መሰናዷችን ደግሞ ብርጋዴር ጀነራል ታደሰ ብሩን የሚያወሳ ልዩ መሰናዶ ነው። ብርጋዴር ጀነራል ታደሰ ብሩ የኢትዮጵያን የፖሊስ ኃይል በማዘመን የፌዴራል ሰራዊትን በመምራት የደቡብ አፍሪካውን የነፃነት ታጋይ ኔልሰን ማንዴላን በማሰልጠንና በሌሎችም ስራዎቻቸው ባደረጓቸው አስተዋጽኦዎች ትልቅ ስምትተው ያለፉ ኢትዮጵያዊ ናቸው። የኚህን ኢትዮጵያዊ ጀነራል ህይወትና ስራዎችን የሚዳስስ መጽሐፍ ሰሞኑን በአዲስ አበባ ተመርቋል። በመረቀው ስነ ስርዓት ላይ የተገኙት የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ መጽሐፉ በክልሉ ትምህርት ስርዓት ውስጥ እንደ ግብዓት በጥቅም ላይ እንደሚውል ተናግረዋል። ገልሞ ዳዊት ተከታዩን ዘገባ ይዟል። ታደሰ ብሩ ከነ በአሁኑ ሰሜን ሸዋ ዞን አቦቴ ወረዳ ልዩ ስሙ ይንጠቡ በመባል ቦታ ነበረ። እንደ ኢትዮጵያ አቆጣጠር በ1914 የተወለዱት ከአባታቸው አቶ ብሩ ከኔና ከእናታቸው ቦንቱ ደስታ የተወለዱት ሜጀር ጀነራል ታደሰ ብሩ ለቤተሰባቸው ሁለተኛ ልጅ እንደነበሩ የሕይወት ታሪካቸው ያስረዳል። አቶ መብራቱ ገርጊሶ በሰላላዊ ዩኒቨርሲቲ የታሪክ መምህር ናቸው። ታደሰ ብሩ በኢትዮጵያ ትልቅ ታሪክ ያላቸው ሰው ናቸው ሲሉ ይናገራሉ። ታደሰ ብሩ ከኔ አባታቸው ከሶስት ወንድማቸው ጋራ ጣሊያን በዛን ጊዜ አስራ ዘጠኝ ሰላሳ ስድስት በኢትዮጵያ አስራ ዘጠኝ ሀያ ስምንት የአድዋና ጥቂም በቀል ለመወጣት ስል በኢትዮጵያ መንግስት ላይ ጦርነት አውጆ ስለነበረ ጥሪ ተደርጎላቸው እንደ ማንኛውም ኢትዮጵያዊ ከሶስት ወንድሞቻቸው ጋራ ነው አባታቸው አቶ ብሩ ከኔ ወደ ሰሜን ኢትዮጵያ ግንባር የዘመቱት ማለት ነው። በአጋጣሚ ከአንዱ አጎታቸው ቤካ ከሚባል ምናልባት በትክክል አላስታውስ ይችላለሁ፣ ከአንዱ አጎታቸው በስተቀር ሁሉም እዛ ነው ተሰዉት ማለት ነው። በዛ አጋጣሚ ጄኔራል ታደሰ ብሩም አባታቸውን በዛ አጡ። ከጥቂት ወራት በኋላ ደግሞ እናታቸው በዛ ድንጋጤ የሚያረፉ ታሪክ የሚነግረን እሱ ነው። ከዛ በኋላ በአስራ አራት አመታቸው አስራ አምስት አመታቸው ነው ጠመንጃ ይዞ መታወቅ የጀመሩት አለም ደግሞ ትቅ ትግልን የጀመሩ ጀነራል ታደሰ ብሩ በአስራ አራት አስራ አምስት አመታቸው ነው። ከዚያም በጦርነቱ በጣሊያኖች ቁጥጥር ስር ያዋሉት ጀኔራል ታደሰ ወደ ሶማሊያ ተወስደው ለአምስት አመታት መታሰራቸውንም አቶ መብራቱ ያብራራሉ። እሳቸው የተወሰዱት ወደ ደናኔ ኮንሰንትሬሽን ካምፕ በዛን ጊዜ እንደ ናዚ ፋሽስትም የራሱ ኮንሰንትሬሽን ካምፕ ነበረው። ከዛ የከፋ አለም ደግሞ በጣም አስቸጋሪ የሚባለውን ሰው ወደ ሮም ነው የሚወስዱት። በዛ አጋጣሚ እና አብዲሳ አጋም ወደ ሮም እንደተወሰዱ ነው። ከዚያ በኋላ እንዴት ነው የሆኑት? በመሰረቱ ከእስር ቤት መውጣታቸው አስራ ዘጠኝ አርባ አንድ ማንኛውም ምስራቅ አፍሪካ ጣሊያን ለቃ ስትወጣ ይሄ ማለት ኤርትራን ለቃ እንደወጣች አስራ ዘጠኝ አርባ አንድ ኢትዮጵያንም ምስካለን ሶማሌላንድም ለቃ ለመውጣት ተገደደች ማለት ነው። ያ ምክንያቱ ምንድን ነው? የሁለተኛ ዓለም ጦርነት ስለሆነ ነው። ጀነራል ታደሰም እስረኛ ስለነበሩ ከእስር ላይብሬት ዓለም ነፃ ወጡ ማለት ነው። ነፃ ሲወጡ ብትመለስ የሚል ጥያቄ ሲቀርብላቸው እሳቸው ምንድን ነው ያሉት? ቤተሰብ ያለ ነው ወደ ሀገር የሚመለሰው እኔ ቤተሰብ አለኝ እንዳሉት ነው ታሪክ የሚነግረን ማለት ነው። ታዲያ ምንድን ነው የእርሶ ፍላጎት ብሎ ሲጠየቁ ወታደር መሆኑ የሚመኘው እንግሊዝ ጋር የመቀላቀል አዝማሚያ ያሳየ በዛ አጋጣሚ እንግሊዞች ወደ ሞምባሳ ወደ ኬንያ እንደወሰዱት ነው። በዛው የጦር ልምምድ እንዳደረገ የጦር ስልጠና እንዳገኘ አስራ ዘጠኝ አርባዎቹ በኢትዮጵያ መጀመሪያ አካባቢ ወደ ሆሎታ ሚሊተሪ ካዴት ገብቶ አስተማሪ ሆኖ ተቀጠረ። እንደዚ እንደዚህ እያለ ወደ ሌፍትናንቱ ኮሎኔል ወደ ኮሎኔልነት ወደ ብርጋዴር ጀነራልነት እያደገ መጣ ማለት ነው። በስማቸው የተቋቋመም የብርጌድር ጀነራል ታደሰ ብሩ ፋውንዴሽን የመቶኛ ዓመት ልደታቸውን በማስመልከት ባለፈው እሁድ በአዲስ አበባ የመታሰቢያ ስነ ስርዓት አካሂደዋል። በዚህ ዝግጅት ላይም በወጣት ዙፋን ርጋ የተጻፈና የጀነራሉን ህይወትና ስራዎች የሚዳስስ መጽሐፍ ለምርቃት በቅተዋል። መጽሐፉ ከውልደቱ ጀምሮ እስከ ህልፈቱ የሚያሳይ ነው። ሙሉ ህይወት ታሪኩ ላይ ያጠነጠነ ነው። ርዕሱን የወሰድኩት የሁለቱን የእስር ቤቶች መነሻ ነው የሁለቱም ፈተና ጊዜ ናቸው ብዬ ስለማምን ነው። በመጽሐፉ ላይ በተቻለ መጠን ነጻ ከእኔ ፍላጎት ውጭ ነጻ አድርጌ ለመስራት ነው የሞከርኩት። እኔ ዶክሜንቶች ብዙ ሰው ተባብሮኛል። በጣም ብዙ ከእጅ ማስታወሻው ጀምሮ ፎቶዎችን በመፈለግ ኢንተርቪው ስፈልግ ኢንተርቪው በመስጠት መረጃ ማግኘቱ በጣም ይከብዳል። እነሱን ጠይቀ ፈልገ ከዛ እንደገና እነሱ ደግሞ ይፈቅዳሉ አይፈቅዱም የሚለው ራሱ ራሱን ችሎ ያም ሆኖ ግን ባገኘዋቸው ሰዓት ሁሉም ሰው ይተባበረ ነበር። በጣም ይተባበረ ነበር። ያገኘኝ ሰው ሁላ አንቺ ልጅ ትችያለሽ፣ ከቻልሽው ግን እሺ እንደዚህ አድርጊ የሚሉኝ ነበሩና ከባድም ነው። በዛው ልክ ደግሞ ጥሩም ስራ ነው የምታወጡት። በዝግጅቱ ላይ የተገኙት የብርጌድ ሪጅናል ታደሰ ብሩ ልጅ ወይዘሮ ጻይ ታደሰ ብሩ ስለ አባታቸው የሚከተለውን ብለዋል። ዛሬ በፊታችሁ ቆሜ የምወደውን የአባቴን ከእናንተ ጋር ስዘክር ሳስታውስ እጅግ ደስ ይለኛል። በተለይ የ17 ዓመት ኮረዳ እያለሁ አባቴ የተናገረኝ በልዩ ሁኔታ ይታወሰኛል። ያኔ 12ኛ ክፍል ተማሪ ሆኜ ለቀጣዩ ትምህርት ደረጃ እየተዘጋጀው ነበር። አንድ ቀን አንቺ በረና ሁኔታ ትር ተምረሻል፣ መልካም ቦታም ደርሰሻል። አሁን ይህን ዕድል ያላገኙ ሌሎች ላስተምር አለብኝ። ከቆይታ በኋላ አሁንም አንድ ቀን አሁን የምሰራውን ስራ ፍሬውን አንቺ ታያለሽ፣ እኔ ግን አላይም። እውነት እያየሁ ነው አለኝ። የአባቴ ትንቢታዊ ድምፁ ዛሬም በአእምሮዬ ውስጥ በግልጽ ይሰማኛል። በስነ ስርአቱ ላይ የቀድሞ የኦሮሚያ ክልል ፕሬዝደንትና የኢፌዴሪ የሕዝብ ተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳ እንዲሁም የአሁኑ የክልሉ ፕሬዝዳንት ሺመልስ አብዲሳም ተገኝተዋል። ሜጀር ጀነራል ታደሰ ብሩ የሀገር ባለውለታ ናቸው ያሉት አቶ ሺመልስ በሳቸው የትና ስራዎች ላይ የተጻፈው አዲሱ መጽሐፍ በክልሉ ትምህርት ቤቶች በማስተማሪያ ግብአትነት ጥቅም ላይ ይውላል ሲሉም ተናግረዋል። ወልቅጡማ ብሊሱማን ደጋሲሱሰ፣ ነፃነት እኩልነትና ወንድማማችነት የሰፈነባትን ኢትዮጵያን ከመገንባት ወደ ኋላ የሚመልሰን ኃይል የለም። በዚህም ለዚህ ዓላማ የተሰዉትንና አሁንም በሕይወት ያሉትን እናሳርፋለን ማለት ነው። የመጽሐፉ ደራሲ ዙፋንን ማመስገን እፈልጋለሁ። የጻፈችው መጽሐፍ ትውልድን የሚያስተምር ስለሆነ አስር ሺህ መጽሐፍትን ወስደን በየትምህርት ቤቱ የምናሰራጭ ይሆናል። የብርጋዴር ጀኔራል ታደሰ ብሩ ፋውንዴሽን የጠየቀንን ደግሞ የምናሟላ ይሆናል። በሰላሌ ዩኒቨርሲቲ የታሪክ መምህር አቶ መብራቱ ጌርጊሶ ታደሰ ብሩ በተለይ የኢትዮጵያ ፖሊስ ሰራዊትን በማዘመን ሰፊ ስራ መስራታቸውን ከዛም አልፈው የአፍሪካ ነፃነት ታጋይ ኔልሰን ማንዴላን የሽምቅ ውጊያ ማስተማራቸውን ጠቅሰዋል። በ1960 በንጉሠ ነገሥቱ ላይ የተቃጣውን የመፈንቅለ መንግስት ሙከራ በማክሸፍ ቢሳተፉም የፊደል ሰራዊት መሪ በነበሩበት ጊዜ ደግሞ የያነው አገዛዝ በኦሮሞ ሕዝብ ላይ ሲያደርስ የነበረውን ጭቁና በመቃወማቸው መታሰራቸውን የታሪክ መምህሩ ተናግረዋል። ከዚያም በደርግ ዘመነ መንግስት አስተዳደር ኃላፊነት ቢሰጣቸውም ያንን ትተው የትጥቅ ትግል አራምደዋል በሚል ተገለዋል ብለዋል። እኚሁ የታሪክ መምህር ብርጋዴር ጄኔራል ታደሰ ብሩ ለኢትዮጵያ፣ ለኦሮሞ ደግሞም ለአፍሪካ በሰብአዊ መብት ጥበቃ ረገድ ላደረጉት ሰፊ ስራ በሚገባ ሊዘከሩ ይገባል ሲሉም የታሪክ መውሩ አቶ መብራቱ ገርጊሶ አክለው ተናግረዋል። ለአሜሪካ ድምጽ ቀልሞ ዳዊት ከአዲስ አበባ። የአሜሪካ ድምፅ ከዋሽንግተን ዲሲ መተላለፉን ይቀጥላል። በተከታይ የምናቀርበው ደግሞ በወጣትነት ዘመናቸው ባስመዘገቧቸው የስፖርት ዓለም ድሎች ከፍተኛ አድናቆት ካገኙና ከሚታወሱ ኢትዮጵያውያን መካከል አንዱ የሆነውን የምሽቱን እንግዳችንን ነው ሜዳችን በተለይ በሲድኒ ኦሎምፒክ ድሉ እናስተዋውሰዋለን። አትሌት ሚሊዮን ወልዴ ይሰኛል። አትሌት ሚሊዮን መኖሪያውን በአሜሪካ ምድር ካደረገ በኋላ ደግሞ ታዳጊዎችን በአትሌቲክስ ስፖርት ለማነጽ በሚደረጉ በርካታ እንቅስቃሴዎች ውስጥ ንቁ ተሳታፊ ሆኗል። ስለተወሰኑ እንቅስቃሴዎቹና ስለ አትሌቲክስ ሕይወቱ በጥቂቱ ለመጨዋወት ሀብታሙ ስዩም በስልክ መስመር አግኝቶታል። አትሌት ሚሊዮን ከአትሌቲክስ ጋር የተገናኘበትን አጋጣሚ አስቀድሞ ያጫውተናል። የዛሬ እንግዳችን በወጣትነት ዘመናቸው ባስመዘገቧቸው የስፖርት ዓለም ድሎች ከሚታወሱ ኢትዮጵያውያን መካከል አንዱ ነው። በተለይ በሲድኒ ኦሎምፒክ ድሉ የአምስት ሺህ ሜትር ድሉ እናስታውሰዋለን አትሌት ሚሊዮን ወልዴን። አትሌት ሚሊዮን ወልዴ መኖሪያውን በአሜሪካ ምድር ካደረገ በኋላ ታዳጊዎችን በአትሌቲክስ ስፖርት ለማነጽ በሚደረጉ በርካታ እንቅስቃሴዎች ውስጥ ንቁ ተሳታፊ ሆኗል። ስለ ተወሰኑት እንቅስቃሴዎችና ስለ አትሌቲክስ ሕይወቱም በጥቂቱ ለመስማት ለመጫወት በስልክ መስመራችን ከሚኔሶታ ጋብዘነዋል። ሚሊዮን እንደምን እንደምን አድረሃል? ሚኔሶታ ላይ ጠዋት ነው። እንኳን ወደ ዝግጅታችን በሰላም መጣ። እናንተም ያው ብዙ ልዩነት የለውም፣ እንዴት ታደራችሁ? በጣም አመሰግናለሁ። እንግዳችን ስለሆንክ፣ ሀሳብህን ልታጋራን ስለፈቀድክ፣ በአድማጮችና በተመልካቾች ስም በእጅጉ አመሰግንሃለሁ። እኔም በጣም አመሰግናለሁ። እንግዲህ አድርጋችሁ ስላቀረባችሁ መልካም። እንግዲህ ሚሊዮን ገና በለጋነታቸው ወደ አትሌቲክስ ስፖርት ከገቡ እውቅ አትሌቶች መካከል አንዱ ነህ። ገና በአስራዎቹ ውስጥ እያለህ የተለያዩ ዓለም አቀፍ ውድድሮች ላይ ተሳትፈሃል፣ ማሸነፍም ጀምረሃል። ለምሳሌ የማራካሽ ወጣቶች ቻምፒዮንሺፕ የስምንት ኪሎ ሜትር ውድድርን ስታሸነፍ ገና ሀያ ዓመት እንኳ አልሞላህም ነበረ። በአፍላነትህ ከስፖርቶች ሁሉ ለይተህ ወደ አትሌቲክሱ ያዘነበልክበት ምክንያቱ ምንድን ነው? ጥቂት ስላጀማመሩህ ለአትሌቲክስ ሩጫ አጀማመሩ ጥቅስ የተወሰነውን እስቲ ንገረን። ስላጀማመሩ እንግዲህ አጀማመሬ ብዙን በትምህርት ቤት በኳስ ላይ ነው የጀመርኩት። ኳስ እየተጫወትኩ ነው በአካባቢ ላይ ከአካባቢ ካሉ ልጆች ጋር ኳስ እየተጫወትኩ ነው ያደግኩት ግን አጋጣሚ ያው አንድ የምንጫወትበት ሜዳ ሲያጥ ሲታጠር ለሆነ ለልማት ብለው ሲያጥሩት የዛን ጊዜ ወደ ቁስቋም የሚባል ቦታ ጫካን ወደ እንጦጦ ነው ወደዛ ጋ ሜዳ ፍለጋ እየሮጥን ስንሄድ ነው። የዛ ሰዓት በአካባቢያችን የሚሮጡ ሁለት አትሌቶች ነበሩና እነሱን በተደጋጋሚ ማየት ጀመርኩኝ። እና ያው እኔ ነበርኩኝ ከዛ እዛ የምደርሰው ሜዳው ላይ ከዛ እነሱም እንደ ቀልድ እንግዲህ ለምንድን ነው ከእናንተ ጋር ቀላቅሉት ምናምን የሚባል እንደ ጨዋታ ነገር መጥቶ ሀሳቡ በዛ ፈለቀልኝ እና ተቀላቅዬ እንግዲህ ተሳካልኝ፣ መሰለኝ እግዚአብሔር ይመስገን። መልካም እንግዲህ ሚሊዮን በጣም የምትታወስበት በተለይ በጎርጎሳውያኑ ሁለት ሺ ዓመተ ምሕረት በሲድኒ ኦሎምፒክ በአምስት ሺህ ሜትር ያስመዘገብከው ያልተጠበቀ ድል እንደሆነ ይታወሳል። ከአንተ በፊት ልምዱ የነበራቸው ሌሎችን ሀገራት የወከሉ ተወዳዳሪዎች ከመኖራቸው ጋር በተያያዘ ነው ያልተጠበቀ የተባለው። በወቅቱ እጅግ ወጣት ከነበሩ ተወዳዳሪዎቹ መካከል አንዱ ነበርክ። የስንት ዓመት ወጣት እንደነበርክ አስታውስልን ለአድማጮችና ለተመልካቾቻችን። ያ ድል እስከ ዛሬ ለቀጠለው ስምህ እስከዛሬ ድረስ ለምትነሳበት ዝና ምን ያክል አስተዋጽኦ አለው? ምንስ ታስታውሳለህ? የነበረውን ስሜት ጠቅለል አድርገህ ንገረን። እንግዲህ የነበረው ስሜት ከዛ በፊት እንግዲህ በሩጫ ስጀምር አስራ ሰባት አስራ ስምንት ዓመት ላይ ትምህርት ቤት ወደ ሀይ ስኩል ከእያለሁ ነው የጀመርኩት እና እዛው ሩጫውን ጀመርኩኝ። ወዲያውኑ ክለብ የሚያስቡኝ ወዲያውኑ ደግሞ ናሽናል ቲምም ተመረጥኩኝ። በጣም በፈጣን እድገት ነው ወደ ናሽናል ቲም የሄድኩት። እና ገና ወዲያው የመጀመሪያውን የዓለም ወጣቶች ቻል ሜዳ ማጣሪያ በሚደረገው ውድድር ላይ እዛ ላይ የመጀመሪያውን ሶስተኛ ወጥቼ ያለፍኩኝ ወደ ደቡብ አፍሪካ ሄድኩኝ። መጀመሪያ ደቡብ አፍሪካ ነው ሄድኩት። ከዛ በኋላ ደግሞ በሚቀጥለው ላይ ደግሞ ወደ ሞሮኮ ሄጄ እዛ ደግሞ ሻምፒዮን አንደኛ ሆኜ በዓለም ወጣቶች የመጀመሪያውን ወርቅ ያመጣውበት ጊዜ ነው። ከዛ በኋላ እንግዲህ እየቀጠል በወጣቶች ነው ብዙ ጊዜ ወክዬ ለሀገሬ ብዙ መዳሊያዎች ያመጣውት። ወዲያውኑ ዓለም ሻምፒዮና እና ኦሎምፒክም ደረሰ እዛ ደግሞ ያው በአምስት ሺህ ጥሳለ ተሳትፌ ወርቅ አመጣሁ። ያ ድል የነበረው ስሜት ምን ነበረ? በተለይ ወደ ሀገር ቤት በምትመለሱበት ጊዜ ደማቅ አቀባበል ነበረ። በወቅቱ ደግሞ ደስታህን የገለጽበት መንገድም ለየት ያለና፣ ምንድን ነው የአራዳ ልጆች የሚያደርጉት አይነት ነው እየተባለ ይነሳ ስለነበረ የነበረው ድባብ ምን ነበረ? ምንስ ትዝ ለሃል? ከዛ ድል ጋር በተገናኘ የምታስታውሳቸው የማይረሱ ገጠመኞች ምንድን ናቸው? እንግዲህ የዛን ጊዜ ባይገርምህ ልክ የአምስት ሺ ፋይናል የሚደረግለት እኛ ወደ ሜዳ ውስጥ ስንገባ ደራርቱ እና ጌጤ አሸንፈው ለመዳሊያ እየገቡ ነበረ። የእነሱ መዳሊያ የኛ ና አቆሙ እና የእኛ መነሻ ልክ እንትኑ ስታርት እንትኑ ላይ ቆመን እነሱ ደግሞ መዳሊያ ይሸለሙ ነበረ እና በዛ ሰዓት የአገራችንን መዝሙር ቆመን ከመጀመራችን በፊት ዘምረን ነውና እና የጀመር ነው ያ ጭንቅላቴ ውስጥ የሆነ ነገር ነው የፈጠረብን። እኛም አሁን እዚህ ላይ እንደዚህ ሆነን እኛም ማዘመር አለብን ብለን ከጓደኞቼ ጋር የዛን ጊዜ አብረን እንትን አድርገን ነበረና እግዚአብሔር ይመስገን እኔ ደግሞ ተሳካልኝ። በጣም የማይረሳ የአትሌቲክስ ስፖርት አጋጣሚ ነበር። በርካታ ኢትዮጵያውያን የአትሌቲክስ ወዳጆች ዘንድም እስከ ዛሬም ድረስ የሚወሳ ነው። ከሲድኒው ድል በኋላ ካናዳ ኤድመንተን ላይ በቀጣዩ ዓመት በዓለም አትሌቲክስ ቻምፒዮንሺፕ ላይ የብር ሜዳሊያ ያሸንፋል። ከዚያ በኋላ ባሉት አመታት እንግዲህ ቀስ በቀስ ወደ አትሌቲክስ አሰልጣኝነቱ ፊትህን አዞርሃል ማለት ይቻላል። ሚኔሶታ ላይ ሴንት ቶማስ በሚባል አካዳሚ አገር አቋራጭ ሩጫ አሰልጣኝ ሆነህ መስራትን ሰምቻለሁ። ለምን ወደ አሰልጣኝነቱ ፊትህን ማዞር ፈለግ እንግዲህ ከኤድመንተን እንደደረሰ የዛን ጊዜ ልክ ወደ ኤድመንተን ትሬኒንግ ካምፕ ውስጥ ሆነን እግሬ ላይ ከባድ ጉዳት ደረሰብኝ። ኤድመንተን ራሱ ስሮጥ እንደውም አትሄድም ሁላ እየተባልኩ ነበረ። ግን ያው አሰልጣኞችም የተለየ እንትን እያደረጉኝ ዶክተሮቹም ዶክተር አያሌው ጥሩ ትሪትመንት ሰጥተውኝ ከዛ በኋላ ያንን እንድሳተፍ አደረጉኝ እና እንድ ባይገርምስ እዛም ላይ ጥሩ ተሳካልኝ። እንደውም ሶስተኛ ሆኜ ሁለተኛው ያው ሶስተኛ ነው። ያው በኋላ በእንትን ሁለተኛ ሆንኩኝ እና የብር መዳሊያን አገኘሁኝ እና ከዛ በኋላ ነው እዛ ላይ ነው የጀመረኝ እና እግሬን ከዛ በኋላ ወደ ሳውዲ አረቢያ መቼ የህክምና አድርጌያለሁ። የጀርባ አጥንቴ ላይ ከባድ እንትነት ተደርጎ እዛም ህክምናው ስጃለሁኝ። ከዛ በኋላ በቃ እየቀነሰ መጣና፣ አሁንም ትሬኒንግ ብዙ ጊዜ ወደ አሜሪካን ኒውዮርክ አንድ የጓደኛ ወይም የኮሌጅስት የሚያሰለጥን ማይክ ቦርን ይባላል ስቲል አለ እና እሱ ጋር ትሬኒንግ ለመስራት ሄጄ በዛ ሰዓት ነው ያው ሩጫው ብዙ እንትን እንደሌለው ስለ እንትን ስላለ ወደዚህም አዘንበል ይህንንም እይ ተመልከት በመባል በዛ ጀመርኩ ማለት ነው። እንግዲህ ወደ ዩናይትድ ስቴትስ ከመጣህ በኋላ ከአትሌቲክሱ አሁንም አልራቅም። በተለያዩ ጊዜ እንግዲህ ቀደም ብለን እንደነገርከን በአሰልጣኝነቱ ትሰራ ነበረ። እንዲሁም ትውልድ ኢትዮጵያውያንም ሆነ ሌሎች አፍሪካውያን በሚሳተፉባቸው የተለያዩ የጎዳና ሩጫዎች ላይ በአስተባባሪነት እንዲሁም ደግሞ በአዘጋጅነትም ስትሳተፍ አይቻለሁ። በቅርብ ዓመታት ውስጥ ደግሞ ሚሊዮን ወልዴ ሁለት ሺህ የተባለ የአትሌቲክስ ማሰልጠኛ ተቋም መስርተሃል። ተቋሙንስ እንዴት ለመጀመር ቻልክ? የሚሰጣቸው አገልግሎቶች ምንድናቸው? ግቡ ግቡ ምንድን ነው የተቋሙ? እንግዲህ በዚህ መጀመሪያ ለመግባት ያነሳሳኝ እንዳልከው ኒውዮርክ ውስጥ ሆኜ የተለያዩ ሃይስኩል የፕራይቬት ሃይስኩሎች ውስጥ አሰልጣኝ ሆኜ እሰርቻለሁ። በመጀመሪያ ሪቨርዴል ሃይስኩል የሚባል ማስተር ስኩል ማስተር ሃይስኩል የሚባል ሆሊ ቻይልድ፣ ዌስተስተትራ ክለብ እነዚህ ሁሉ እሰርቻለሁ እና የብዙዎቹ አሁን ሆሊ ቻይልድ እና ሪቨርዴል የሴቶች ብቻ ነው በእነሱ ቨርሲቲ ይሉታል፣ ስቴፕ አላቸው እና የእነሱ የዋናው ቲም አሰልጣኝ ሆኜ ሰርቻለሁ። እዛ ሁኜ ያው ቤተሰቦች ኢትዮጵያ ነበሩ፣ አሁን ነው በቅርብ የመጡት። ብዙውን እዛ ነበር የማሳልፈው። አሁን እነሱ ወደዚህ ሲመጡ፣ ወደ ሜኒሶታ ሲመጡ ግዴታ ወደ ቤተሰብ መቀላቀል አብሬ መሆን ስላለብኝ፣ ልጆችም ልጆችም ወደ ትምህርት ቤት እየሄዱ ስለሆነ ከእነሱ ጋር መሄድ ስላለብኝ፣ እዚህ ያለውን እንትን ይሄንን በማሰብ እዚህ ላሉት ደግሞ ታዳጊ የእኛ ማህበረሰቦችን በማሰባሰብ ይሄንን አቋቁሜ በዚህ መንገድ እንዲሄዱና እነሱም ደግሞ የተሻለ በሩጫው ባይገርም በሩጫው የሚሰጠው ሚኒማል ሃይ ስኩል ማነው ለካሌጅ ለመሄድ ለሃይ ስኩል ላይ ሆነው እኛ ሀገር በቀላሉ የሚመጣ ነው። ምክንያቱም ሀገራችን ሀይ አልቲቲድ ነው ትሬኒንግ የሚሰራው ወጣቶች እዚያ በአንድ ጊዜ እንትን ብትላቸው ይህንን ሰዓት በአንድ ጊዜ ይመጡታል። እዚህ ያሉት ግን ትንሽ ይከብዳል። አሁን ግን ፕራክቲስ ካደረጉ ግን ያንን ሰዓት እየመጡ የተሻለ ነገር እንዲያገኙና እነሱንም እንዲያሰባስብ ብዬ ነው። መልካም እንግዲህ፣ ሚሊዮን በአንተ የአትሌቲክስ ተወዳዳሪነት ዘመን የማይዘነጉ አሰልጣኞች ነበሩ። እነ ዶክተር ወልደ መስቀል ኮስትር፣ እንዲሁም ሌሎች ሌሎች ማለት ነው። እነሱ የሚያሰለጥኑበት የራሳቸው ዘይቤና ፍልስፍና ነበራቸው። አንተ በአሁኑ ሰዓት እዚህ ዩናይትድ ስቴትስ የምታገኛቸውን ታዳጊ አትሌቶች በየትኛው ፍልስፍና ነው የምታሰለጥናቸው? ያለው ልዩነትስ ምንድን ነው? በተለይ እዚህ ከተቋም አንጻር ብዙ ነገር የሚሟላላቸው ይመስለኛል። ኢትዮጵያ ውስጥ ደግሞ ከተፈጥሮ እና ከሌሎች ጉዳዮች ጋር በተገናኘ ጠንካራ አትሌቶች ይፈጠራሉ። ያለው ልዩነት ምንድን ነው? ብንዋሰው የምትለው ጉዳይስ ምንድን ነው? እንግዲህ በጣም ትልቅ ልዩ እንዳልከው፣ ሀገራችን ላይ እንትኑ አገሩ ራሱ መልክዓ ምድሩ በጣም የሰጠ ነው፣ ለሩጫ ለማንኛውም ስፖርት እንትን ያደረገ ነው። እዚህ ግን ልጆች ሲማሩ የተለያየ ማለት ብዙ ተጽዕኖ ትምህርታቸው ላይ ያደላሉ። ሩጫውን የሚሰጡ ከትምህርት በኋላ ነው። ሩጫው ድካም አለ። እዛ ያው ሁሉ እያለ ግን ውጤት ለማምጣት ይጥራሉ። እኔ ደግሞ ያ ብዙዎቹ ደግሞ የእኛ በእንትን ትኩረት እየሰጡት አይደለም፣ እዚህ ሩጫ ላይ አሁን በዚህ ሀገር ላይ ሳይ እዚህ ተወልደው የኖሩ ብዙ ጊዜ በሌላ ስፖርቶች ላይ ነው። ብዙ እንዳልኩ በጣም ፋሲሊቲ ያለው እንትን ለእያንዳንዱ አስፒር በትምህርት ቤት የሚሰጠው እንትን በጣም ላቅ ያለ ነው እና ሩጫው ላይ ደግሞ ብዙ እንትን የላቸውም የኛ ያንን እንዲያገኙት በማሰብ ነው። ከዛ በኋላ እንግዲህ ቀጣዩ ወደ ሌላ የሚሄዱ ትሬኒንጉን ካገኙ በኋላ እኔም የሰለጠንኩበትን እና የሄድኩበትን አካሄድ ለነሱ ለማሳየት ነው። መልካም። ሚሊዮን፣ የቀጣይ ዘመን እቅድህ ምንድን ነው? አሁን የጀመርካቸው ስራዎች አሉ። ከእነሱም ጋር በተገናኘ ሊሆን ይችላል። ወይም በግልህም ደግሞ የምትሞክራቸው ሌላዎች ጉዳዮች ካሉ ስለ እነሱ ንገረኝ። እዚህ የሚኖረው ትውልድ ኢትዮጵያዊ ማህበረሰብስ፣ እንደናንተ ላሉ ሰዎች ለሚያደርጉት እንቅስቃሴ ምን አይነት ድጋፍ ነው ማድረግ ያለበት ብለህ ትመክር አለ? እንግዲህ ሁሉም ልጆ እንግዲህ እኔ እንግዲህ ራሴ ነው በዚህ ይህንን አቋቁሜ ልጆችን ለማሰባሰብ ያው ብዙ ያልተለመደ ነገር ነው። ልጆቹን እንግዲህ ወላጆችን በሚሄዱበትና በአሉበትና በሚማሩበት በእኛ ማህበረሰብ በቸርች ውስጥ ያቀረበ ነው። በተለያዩ ውድድሮች ላይ አሸናፊ ለመሆን ያበቃሉ ከምትላቸው መላዎችና ዘዴዎች ወይም ብልሃቶች መካከል አንድ ሁለቱን ንገረን። ወጣቶች በዚህ ውድድር በዚህ ዘርፍ እንዲሳካላቸው ምን ማድረግ አለባቸው ብለህ ትመክር አለ? እንግዲህ በርትተውና ትኩረት ሰጥተው መስራት ነው። እዚህ ሀገር ካየሁት ሀሳብ ብዙ ሀሳብን የሚበታትን ነገር አለ። ግን ልጆች ሁሉንም ትምህርታቸውን በመጀመሪያ ትምህርታቸው ላይ ትኩረት ሰጥተው ከዛ ደግሞ ወደ ስፖርቱ ወደዚህ ማንኛውም በሚፈልጉት ስፖርት ላይ ትኩረት ሰጥተው ትሬኒንጋቸውን የሚሳያረጉ እያንዳንዱ ከሰሩ የሚፈልጉበት ቦታ የማይደርሱበት ምንም ምክንያት የለም። ምክንያቱም እኔ አይቼዋለሁ ከወጣትነት ተነሽቼ ነው በአንድ ወይም እስከ ኦሎምፒክ ድረስ የደረስኩት እና ያሉትን ውድድሮች አለም ላይ የሚደረጉትን አሸንፌ ነው ያንን ስቴፕ ደግሞ ለእነሱ ሼር ለማ ለማሳየት። ያው በደንብ እጄን ዘርግቼ ዝግጁ ነኝ ብዬ ተዘጋጅቻለሁ። ለዚህ ዝግጅት እጅግ በጣም እናመሰግናለን የኦሎምፒክ ባለ ድል አትሌት ሚሊዮን ወልዴ፣ ስለነበረን ቆይታ በአድማጮች በተመልካቾች ስም አመሰግናለሁ። በሌላ ጊዜ እንግዲህ ስቱዲዮ ደግሞ ተገናኝተን ሌሎች ጉዳዮች እናነሳሳለን። ለአሁኑ መልካም ቀን ይሆንል። አሜን ለሁላችን። አብታሙኔም በጣም አመሰግናለሁ እንግዳ አድርጋችሁኝ። እንግዲህ ከዚህ ድረስ ደውላችሁ ስለጋበዛችሁ አመሰግናለሁ። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠ Now, know, know you always right. Now, I no one I needs you around with me, but nobody ain't around with me. Been through the ups, the ups and the downs of me. Got a whole lot of love, but you don't wanna spend it around with me. Yeah, never pick up, never call me. You know we run out of time. Never pick up when you want me. Now I gotta draw a line. Baby, I done done enough talking. Need to know that you're Never tear it down for me, yeah Never pick up, never call me you know we were